cut በ 19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ጥቅምት 3 2019 ዓም 2014 ዓ ም ዝግጅታችን ጀመረ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጠሩትና በሰሜን ኢትዮጵያ ቀውስ ላይ ያተኮረ ከፍተኛ ውይይት ተደረገ በአማራ ክልል ጦርነት እየተካሄደባቸው ባሉ አራት ዞኖች ውስጥ በመማር ላይ የነበሩ ከ1.5 ሚሊዮን በላይ ተማሪዎች ከትምህርት ማቋረጣቸውን የክልሉ መንግስት ትምህርት ቢሮ አስታወቀ። እነዚህንና ሌሎች በዛ ያሉ ቅንብሮችን በምሽቱ ዝግጅታችን እናስጠምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለሰዓቱ የያዝናቸውን ዓለም አቀፍ ዜናዎች እናስደምጣችሁ። ጤና ይስጥልን አድማጮች፣ የምሽቱን ዜና የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኢትዮጵያ ውስጥ ባለው ቀውስ ላይ ከፍተኛ ስብሰባ ጠርተው አስተናግደዋል። በዓለም አቀፍ ደረጃ በተቀናጀውና ጉዳዩን በቅርብ ይከታተላል በተባለው የውጭ ጉዳይ ሚኒስትርና የአፍሪካ ቀንድ ጉዳዮች ልዩ ልዑክ ጄፍሪ ፊልትማን በጋራ ባስተናገዱት ስብሰባ ላይ የአፍሪካ ህብረት ከፍተኛ ተጠሪና የምስራቅ አፍሪካው የጋራ ልማት ባለስልጣን ኢጋድ ሊቀመንበር ኦሉሴንጉን ኦባ ሳንጆ የሱዳን ጠቅላይ ሚኒስትር አብደላ ሀምዶክ፣ የአውሮፓ ህብረት ከፍተኛ ተጠሪ ጆሴፍ ቦሬል፣ የእንግሊዝ የውጭ ጉዳይ ሚኒስትር ኤሊዛቤት ትረስ፣ የጀርመን የውጭ ጉዳይ ሚኒስትር ሆልስ ኦላን እንዲሁም የፈረንሳይ የአፍሪካ ቀንድ ልዩ ልዑክ ፍሬድሪል ክላቪየር ተገኝተዋል። የውጭ ጉዳይ ሚኒስትር ብሊንከን ስብሰባውን ያስተናገዱት ከአፍሪካ ህብረት ከፍተኛ ተጠሪ ኦባሳንጆ ጋር ከተወያዩ በኋላ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ትላንት ማምሻውን ባወጣው መግለጫ አመልክቷል። ለቀውሱ ሰላማዊ መፍትሔ ለማስገኘት በአፍሪካ ህብረትና በኢጋድ መካከል የቅርብ ቅንጅት መኖሩን ሀሳብ እንደሚደግፉ ተሰብሳቢዎቹ ባለስልጣናት መግለጻቸውን የመስሪያ ቤቱ መግለጫ ይገልጻል። ኢትዮጵያ ውስጥ ሰላምን ለማስፈንና የአገሪቱን አንድነት ለማስጠበቅ ሁሉም ወገኖች የኃይል እና የጥቃት አድራጎቶችን በአስቸኳይ እንዲያቋርጡ ወደ ሰፋና አካታች ንግግር መግባት የሚያስችል መሰረት ለመጣል ተኩስ እንዲያቆሙ ዩናይትድ ስቴትስና የአውሮፓ ህብረት፣ ፈረንሳይ፣ ጀርመን እና እንግሊዝ ማሳሰባቸውንም የውጭ ጉዳይ ሚኒስቴሩ የፕሬስ መግለጫ ጠቁመዋል። በግጭት ውስጥ ያሉ ወገኖች ሁሉ ዓለም አቀፍ ሕግን እንዲያከብሩ ኢትዮጵያ ውስጥ ለእንግልት ለተዳረጉ ሁሉ እርዳታ ያለ ገደብ እንዲደርስ እንዲደረግም ጥሪ ማስተላለፋቸው ተገልጿል። በሌላም በኩል የዩናይትድ ስቴትስ የልማትና ተራድኦ ድርጅት አስተዳዳሪ ሰማንታ ፓወር በበኩላቸው ባወጡት መግለጫ ከአፍሪካ ቀንድ ጉዳዮች ልዩ ልዑክ ጄፍሪ ፊልትማን ጋር በመሆን በሰሜን ኢትዮጵያ ባለው አስቸኳይ ጉዳይ ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር መነጋገራቸውን አስታውቀዋል። በአሁኑ ሰዓት በዓለም ላይ አንዱ በሆነው ሰብአዊ ቀውስ ውስጥ የሚገኙ በሚሊዮን የሚቆጠሩ ሰላማዊ ዜጎች አሳሳቢ ሁኔታ ላይ የተነጋገሩ መሆኑንም ሰማንታ ገልጸዋል። የዚህ ዝርዝር ዘገባ በምሽቱ ዝግጅት ይቀርባል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የኬንያውን ፕሬዝደንት ኡሁሩ ኬንያታን ነገ ሐሙስ በዋይት ሀውስ ተቀብለው ያነጋግራሉ። ባይደን በፕሬዝደንት ጊዜያቸው አንድን የአፍሪካ አገር መሪ ተቀብለው ሲያነጋግሩ የመጀመሪያቸው ይሆናል። የዋይት ሀውስ ቃል አቀባይ ጄንሳኪ ባወጡት መግለጫ ሁለቱ መሪዎች ዲሞክራሲንና የሰብአዊ መብቶችን ለመከላከል ሰላምና ደህንነትን ማስከበርና የምጣኔ ሀብት እድገትን በማምጣት እንዲሁም የከባቢ አየር ለውጥ ዙሪያ ላይ ይነጋገራሉ ብለዋል። ኬንያ የተባበሩት መንግስታት የጸጥታው ምክር ቤት የወቅቱ ተረኛ ፕሬዝደንት ነች። ሁለቱ አገሮች የሚገናኙት ዩናይትድ ስቴትስ በሰሜን ኢትዮጵያ ባለው ግጭት ተሳታፊ በሆኑ ወገኖች ላይ ማዕቀብ ለመጣል በምታሰላስልበት ጊዜ መሆኑም ተመልክተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ከቅርብ ጊዜ ወዲህ እየተባባሱ የመጡትን በሊቢያ መንግስት ኃይሎችና በሌሎች አካላት በስደተኞችና ጥገኝነት ጠያቄዎች ላይ የተፈጸሙ ረገጣዎችን እስከ ሞት የሚያደርሱ ጥቃቶችና ኢሰብአዊ አያያዝን አወገዘ። ሊዛሽ ላይን ከጄኔቭ የላከችውን ዘገባ ሀብታሙ ስዩም ያሰማናል። የተባበሩት መንግስታት ድርጅት በዚህ ወር በሊቢያ በተደረገ ስደተኞችና ጥገኝነት ጥያቄዎች ላይ ባነጣጠረ ተከታታይ ከባድ የጸጥታ ዘመቻና ፍተሻ ወቅት አምስት ሰዎች መገደላቸውን ይፋ አድርገዋል። ከሰሃራ በታች ወዳሉ ሀገራት ሰዎችን በገፍ የማባረር እርምጃም ተወስዷል ብለዋል። የድርጅቱ የሰብአዊ መብቶች ቢሮ ይሄ ድርጊት ሰዎች ሕይወታቸውን ለአደጋ ወደሚጥል ስፍራ በግዳጅ ሊጋዙ እንደማይገባ የተደነገገውን ሕግ የሚጥስ መሆኑንም ጠቅሰዋል። የድርጅቱ ቃል አቀባይ ማርታ ሁርታዶ ባለፈው ሳምንት ላይ እንደተናገሩት የሊቢያ ግዛት ውስጥ ሚኒስቴር አባላት በመናገሻ ከተማዋ ትሪፖሊ አቅራቢያ ባለ መደበኛ ባልሆነ ሰፈራ ላይ ፍተሻ አከናውነዋል። በዚህ ስፍራ የኖሩ ከነበሩት መካከል በተባበሩት መንግስታት ድርጅት የስደተኞች ጉዳይ መዝገብ ላይ የሰፈሩ በመቶዎች የሚቆጠሩ ስደተኞችና ጥገኝነት ጥያቄዎችም ይገኙበታል። Women, children and men were arrested and handcuffed. ሴቶች ህጻናትና ወንዶች በቁጥጥር ስር ውለዋል፣ የፊጥኝ ታስረዋል። የጸጥታ ኃይሎች ሰዎችን በቁጥጥር ስር ለማድረግ አላስፈላጊና መጠኑን ያለፈ ኃይል ተጠቅመዋል። ጥሰቱ ለማምለጥ በሚሞክሩት ወይንም በሚገዳደሩት ላይ መተኮስና መደብደብን ያጠቃልላል። በዚህም ምክንያት በትንሹ አንድ ሰው ሞቷል፣ አምስት ሰዎች ቆስለዋል፣ ከአራት ሺህ በላይ ለእስር ተዳርገዋል። ሁርታዶው በቁጥጥር ስር የዋሉት ሰዎች ወደ ተጨናነቀ ንጽህና ወዳልተጠበቀ በቂ ምግብና ውሃ ወደሌለበት ትሪፖሊ ውስጥ ወደሚገኝ በመንግስቱ የሚተዳደር የእስር ጣቢያ መወሰዳቸውንም ተናግረዋል። ተመሳሳይ ድርጊቶች እንደተደጋገሙም አውስተዋል። በያዝነው የጎርጎሳውያኑ ጥቅምት ወር 6500 ሰዎች ከትሪፖሊው ጋህሪያን እስር ጣቢያ አምልጠዋል። ሁርታደው እንዳሉት ያመለጡት ሰዎች ተኩስ በከፈቱ ጠባቂዎች ተሳደዋል። ቅድመ ምርመራዎች እንደሚያሳዩት በጥቂቱ አራት ሰዎች በጥይት ተመትተው ተገድለዋል። መንግስት የተወሰኑትን ፍልሰተኞች ለመልቀቅ ቃል እንደገባም አክለዋል። የተባበሩት መንግስታት ድርጅት ባለስልጣናት በፍጥነት የተፈጠሩትን አሰቃቂ ክስተቶች በተመለከተ ነፃ ምርመራ እንዲያደርጉና ለወንጀሎቹና ብዝበዛዎቹ ተጠያቂ የሆኑትንም እንዲይዙ አሳስበዋል። አክለውም ባለስልጣናት ሰዎች ፍልሰተኞች ስለሆኑ ብቻ ወንጀለኛ አድርጎ መቆጠርና አስገድዶ ወደ ሀገራቸው የመመለስ መመለስ ፖሊሲን እንዲያቆሙ ጠይቀዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የሸቀጥ ምርትና ስርጭት ሰንሰለት ማነቆዎች በሚፈቱበት መንገድ ላይ ለመነጋገር ከአንዳንድ የትላልቅ የችርቻሮ ምርት አቅራቢዎች፣ አከፋፋዮችና የወደብ ሰራተኞች ማኅበራት ጋር ዛሬ ረቡዕ ተገናኝተው ይመክራሉ። በርካታ የንግድ ድርጅቶች በኮቪድ-19 ወረርሽኝ የተነሳ የሚያስፈልጓቸውን እቃዎች፣ የተጠናቀቁ ምርቶች ማግኘት እንዲሁም የሰራተኛ እጥረት የገጠማቸው በመሆኑ እየጨመረ የመጣውን የደንበኞች ፍላጎት ማርካት አለመቻላቸው ተመልክቷል። ከፕሬዚደንቱ ጋር በዋይት ሀውስ ከሚገኙ የንግድ ድርጅቶች መካከል ሆም ዲፖ፣ ዎልማርት፣ ዩፒኤስ እና የሎስ አንጀለስ ዓለም አቀፍ የወደብና የመጋዘን ኅብረት እንደሚገኙበት ተገልጿል። በመጨረሻም የኮቪድ-19 ዓለም አቀፍ ዜና ዩናይትድ ስቴትስ ሙሉ ለሙሉ ለተከተቡ መንገደኞች የካናዳና ሜክሲኮ የየብስ ድንበሮችን ከሚቀጥለው ወር ጀምሮ ክፍት እንደምታደርግ ዛሬ ረቡዕ አስታውቃለች። የሁለቱ አገሮች ወሰኖች የኮቪድ-19 ወረርሽኝ ከተከሰተበት እንደ አውሮፓ አቆጣጠር ከመጋቢት 2020 ጀምሮ ከተወሰኑት እንደ ንግድ ካሉ መሰረታዊ ነገሮች ውጪ ለሁሉም ተሽከርካሪዎች፣ ለባቡርና ለውሃ ላይ መጓጓዣዎች ዝግ ሆነው ቆይተዋል። ውሳኔው የመጣው ፕሬዚደንት ባይደን ከመጪው ወር ጀምሮ ሙሉ ለሙሉ የተከተቡ የውጭ ሀገር ዜጎች ወደ ዩናይትድ ስቴትስ መብረር እንደሚችሉ ካስታወቁ አንድ ሳምንት በኋላ ነው። ለምሽቱ የተመደበው ዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ዓለም ዜናዎቹ ደረጀ ደስታ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥቅምት 3 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት ዝግጅቶቻችሁንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአትዮ አማሪክ የፌስቡክ ገጻችን መከታተል ትችላል ላችሁ በተጨማሪም በአህዱ ራዲዮ 943 ላይ እንደመጣለን። አሁን ለዕለቱ የያዝነውን አብይ ርዕስ እናስደምጣችሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጠሩትና በሰሜን ኢትዮጵያ ቀውስ ላይ ያተኮረ የተለያዩ የአፍሪካ የአውሮፓ ህብረት፣ የጀርመን፣ የእንግሊዝና የፈረንሳይ ባለስልጣናት በተገኙበት በትላንትናው ዕለት ተካሂዷል። ከፍተኛ የሚኒስትሮቹን ስብሰባ ተከትሎም የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት አስተዳዳሪ ሳማንታ ባወር በስብሰባው የተንጸባረቀውን አቋም ያጠናከረ መግለጫ አውጥተዋል። ለሰሜን ኢትዮጵያው ቀውስ ወታደራዊ መፍትሄ የለም ያሉት የኬንያው ፕሬዝዳንት ኡሁሩ ኬንያታ በበኩላቸው በኢትዮጵያ መንግስትና በህወሓት መካከል ውይይት እንዲፈታ ጥሪ ያቀረቡበትን ጨምሮ ያካተተ ዘገባ ደርሶናል አሉላ ከበደ እንደሚከተለው ያቀርበዋል የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና በዓለም አቀፍ ደረጃ የተቀናጀውን ጉዳዩን በቅርብ ይከታተላል የተባለው የውጭ ጉዳይ ሚኒስቴርና የአፍሪካ ቀንድ ጉዳዮች ልዩ ልዑክ ጄፍሪ ፌልትማን በጋራ ባስተናገዱት በዚህ ስብሰባ ላይ የአፍሪካ ህብረት ከፍተኛ ተጠሪና የምስራቅ አፍሪካው በይነ መንግስታት ባለስልጣን ኢጋድ ሊቀመንበር ኦሉሴ ጉኖቦሳንጆ፣ የሱዳኑ ጠቅላይ ሚኒስትር አብደላ ሀምዶክ፣ የአውሮፓ ህብረት ከፍተኛ ተጠሪ ጆሴፍ ቦሬል፣ የእንግሊዝ የውጭ ጉዳይ ሚኒስትር ኤሊዛቤት ትረስ፣ የጀርመን የውጭ ጉዳይ ሚኒስትር ሆልስ አላን እንዲሁም የፈረንሳይ የአፍሪካ ቀንድ ልዩ ልዑክ ፍሬዴሪክ ክላቪየር ተገኝተዋል። ስብሰባውን ተከትሎም የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኢትዮጵያ ውስጥ ሰላምን ለማስፈንና የሀገሪቱን አንድነት ለማስጠበቅ ሁሉም ወገኖች የኃይልና የጥቃት አድራጎቶችን በአስቸኳይ እንዲያቋርጡ ወደ ንግግር መግባት የሚያስችል መሰረት ለመጣል የተኩስ አቁም እንዲያደርጉ ዩናይት ስቴትስና የአውሮፓ ህብረት፣ ፈረንሳይ፣ ጀርመንና እንግሊዝ ማሳሰባቸውን ይዘረዝራል። እንዲሁም በግጭቱ ውስጥ ያሉ ወገኖች ሁሉ ዓለም አቀፍ ህግን እንዲያከብሩ ኢትዮጵያ ውስጥ ለእንግልት ለተዳረጉ ሁሉ እርዳታ ያለ ገደብ እንዲደርስ እንዲደረግም ጥሪ ማስተላለፋቸው መግለጫው ያትታል። ለቀውሱ ሰላማዊ መፍትሄ ለማስገኘት በአፍሪካ ህብረትና በኢጋድ መካከል የቅርብ ቅንጅት የመኖሩን ሀሳብ እንደሚደግፉ ተሰብሳቢዎቹ ባለስልጣናት መግለጻቸውን የመስሪያ ቤቱ መግለጫ ይናገራል። የሚኒስትሮቹን ስብሰባ ተከትሎም የዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤ አይዲ አስተዳዳሪ ሳማንታ ፓወር በበኩላቸው ባወጡት መግለጫ ከአፍሪካ ቀንድ ጉዳዮች ልዩ ልዑክ ጀፍሪ ፌልትማን ጋር በመሆን በሰሜን ኢትዮጵያ ባለው አስቸኳይ ጉዳይ ዙሪያ ከኢትዮጵያ መንግስት ከፍተኛ ባለስልጣናት ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር መነጋገራቸውን አስታውቀዋል። በአሁኑ ወቅት በአለም ዙሪያ ከሚታዩት የሰብአዊ ቀውሶች አንዱ ባሉት ሁኔታ ውስጥ የሚገኙት በሚሊዮኖች የሚቆጠሩ ሰላማዊ ዜጎች ስላሉበት አሳሳቢ ሁኔታ መነጋገራቸውንም ገልጠዋል። ከ11 ወራት በላይ የዘለቀው ጦርነት ከ6 እስከ ሰባት ሚሊዮን የሚሆኑ ሰዎች ለከፋ የምግብ ዋስትና ችግር እንዲጋለጡ አድርጓል ያሉት ባለስልጣኗ ከሁለት ሚሊዮን በላይ የሚሆኑ ዜጎች ቀያቸውን ትተው ሲሰደዱ፣ ቁጥራቸው ከ9000 በላይ የሚሆኑ ደግሞ ምግብ ፍለጋ ለቀናት እየተጓዙ ለቸነፈር የተቃረበ ከፍተኛ ችግር ተዳርገዋል ብለዋል። ዩናይት ስቴትስ ትልቋ የኢትዮጵያ ለጋሽ ሀገር ስትሆን ቀውሱ ከተጀመረ አንስቶ ከ665 ሚሊዮን ዶላር በላይ መለገሷንና ተጨማሪ የ26 ሚሊዮን ዶላር ለመስጠት ማቀዷንም የዩናይት ስቴትስ ዓለም አቀፍ የልማት ተራዳው ድርጅት አስተዳዳሪዋ ሳማንታ ፓወር በመግለጫቸው አመልክተዋል። ዩናይት ስቴትስ በዚህ ግጭት ለተጎዱ ኢትዮጵያውያን ሁሉ ሰብአዊ እርዳታ ማድረሷን ለመቀጠል ቁርጠኛ መሆኗንም ገልጠዋል። የስብሰባው ተሳታፊዎች ለተወሳሰበው ችግር አስቸኳይ መፍትሄ ለመሻት መስማማታቸውን፣ እንዲሁም እየተስፋፋ ያለው ግጭት እልባት እንዲያገኝ የዩናይት ስቴትስንም ሆነ የአጋሮቿን የተለየ መፍትሄ አቅጣጫ የሚሻ በመሆኑ ላይም ከስምምነት መድረሳቸውን መግለጫው አትተዋል። በጣም አስቸኳይ ትኩረት የሚሹ ያሏቸውን ግቦች ለማሳካትም በትግራይ የሰብአዊ ተደራሽነትን ማረጋገጥና ገደቦችን ማንሳት እንዲሁም በሁሉም ወገኖች መካከል መካከል የተኩስ አቁም ድርድር እውን እንዲሆን የተቀናጀ እርምጃ ይጠይቃል ብለዋል። ከውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር በትናንትናው ዕለት ተገናኝተው ለተነጋገሩት በአፍሪካ ቀንድ የአፍሪካ ህብረት ከፍተኛ ልዑክ ኦሉሴጉን ኦቦሳንጆ ለጋሾች የሚሰጡትን ድጋፍም እንደሚያጠናክሩም ይፋ አድርገዋል። በሌላ ዜና የኬንያው ፕሬዚዳንት ኡሁሩ ኬንያታ በኢትዮጵያ መንግስትና በህዝባዊ ወያኔ ሀርነት ትግራይ ህወሓት መካከል ንግግር እንዲጀመር ጥሪ አቅርበዋል። በኒውዮርክ በተባበሩት መንግስታት የጸጥታው ምክር ቤት በተካሄደ እና በብዝሃነት በአገረ መንግስት ግንባታና በሰላም ጉዳዮች ላይ ያተኮረ ክርክር ከመሩ በኋላ ባሰሙት ንግግር ለግጭት ወታደራዊ እርምጃ መፍትሄ አይሆንም ብለዋል። ባለፈው የአውሮፓውያኑ 2020 መገባደጃ በመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ ያልሆነ መቀመጫ ያገኘችውና የወሩ ሰብሳቢ የሆነችው ኬንያ ፕሬዚዳንት ኬንያታ በቅርቡ ዓለም አቀፍ የጋዜጠኞች ስብስብ ይፋ ባደረገውና ና የፓንዶራ ሰነዶች የሚል ስያሜ በተሰጠው የሙስና አጋላጭ ጥናት ከተባለው የሙስና ድርጊት ተጠቃሚዎች አንዱ መሆናቸውን አስመልክቶ ለቀረበላቸው ጥያቄ ተከታዩን መልስ ሰጥተዋል። ቀደም ሲል እንደተናገርኩት በመጀመሪያ ስሜ እዚያ ዝርዝር ውስጥ የለም። ሁለተኛ ደግሞ እኔ የሠራሁት ሕገወጥ ወይም ተገቢ ያልሆነ ነገር ስለመኖሩም የሚለው የለም። እዚህ ስብሰባ ላይ ለመገኘት ኬንያን ከመልቀቄ በፊት እንደተናገርኩት ወደ ሀገሬ እንደተመለስኩ በዚህ ጉዳይ ላይ የተሟላ ምላሽ ሰጥበታለሁ። ፕሬዚዳንት ኬንያታ በነገው ዕለት በዋይት ሀውስ ከፕሬዚዳንት ባይደን ጋር ተገናኝተው እንደሚወያዩም ይጠበቃል። አድማጮች የሰማችሁት የዕለቱን አብይ ር ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ አማራ ክልል ባህር ዳር ነው የምንወስዳቸው በአማራ ክልል ጦርነት እየተካሄደባቸው ባሉ አራት ዞኖች ውስጥ በመማር ላይ የነበሩ ከአንድ ነጥብ አምስት ሚሊዮን በላይ ተማሪዎች ትምህርት መቋረጡን የክልሉ ትምህርት ቢሮ አስታወቀ። የአማራ ክልል ምክትል ቢሮ ኃላፊው አቶ ጌታቸው ቢያዝን የኢትዮጵያ መንግስት አሸባሪ ሲል የፈረጀው ና ራሱን የትግራይ ኃይሎች እያለ የሚጠራው አካል ወረራ ፈጽሞባቸዋል ባላቸው አካባቢዎች ከ1,500 በላይ ትምህርት ቤቶች ሙሉ ለሙሉ ና በከፊል ማውደሙን ገልጸዋል። ህወሓት ከውድመት ጋር በተያያዘ የሚቀርብበትን ክስ አይቀበልም። አስቴር ምስጋናው ዝርዝር ዘገባ አላት። የአማራ ክልል የትምህርት ቢሮ ምክትል ኃላፊ አቶ ጌታቸው ቢያዝን የኢትዮጵያ መንግስት አሸባሪ ሲል የፈረጀው ና ራሱን የትግራይ ኃይሎች እያለ የሚጠራው አካል በአማራ ክልል በከፈታቸው ጦርነቶች በሰሜን ወሎ፣ ዋግምራ፣ ከፊል ደቡብ ወሎ ና ደቡብ ጎንደር ዞኖች ከ1 ነጥብ 5 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ማስተጓጎላቸውን ለአሜሪካ ድምፅ ገልጸዋል። ወረራ በተፈጸመባቸው ሰሜን ጎንደር፣ ዋግምራ፣ ሰሜን ወሎ እና ከፊል ደቡብ ጎንደር አካባቢዎች እና ደቡብ ወሎን በተወሰኑ ጥቂት ወረዳዎች ላይ ከአንድ ነጥብ አምስት ሚሊዮን በላይ ተማሪዎች ተፈናቅለው ያሉበት ሂደት ነው ያለ ከሰቆጣ ተፈናቅላ ባህር ዳር ከተማ የምትገኘው የስምንተኛ ክፍል ተማሪ እድላዊት ሲሳይ፣ እርሷ ትምህርት አቋርጣ የሌሎች ተማሪዎችን ወደ ትምህርት ቤት መሄድ ማየት እንደሚረብሻት ትናገራለች። Por la acción, realmente, hasta la yo, por eso estoy aquí, pero tú, le venía el al me la me a así በጣም ነው የትግራይ ክልል መንግስት ቃል አቀባይ መሆናቸውን የሚናገሩት አቶ ጌታቸው ረዳ በተለያየ ጊዜ በሰጧቸው መግለጫዎች በአማራ ክልል የያዟቸው ቦታዎች መኖራቸውን አረጋግጠው፣ ነገር ግን ከውድመትና ከሰብአዊ መብት ጥሰት ጋር በተያያዘ የሚነሳባቸው ወንጀላዎችና ክሶች በገለልተኛ አካል ይጣራ የሚል ምላሽ ከመስጠት ውጭ ከውድመት ጋር በተያያዘ የሚነሱትን ክሶች አይቀበሏቸውም። በሌላ በኩል የአማራ ክልል ምክትል ቢሮ ኃላፊ አቶ ጌታቸው በእነዚህ አካባቢዎች የትምህርት ተቋማት መውደማቸውን ይናገራሉ። በጦርነቱ ምክንያት በርካታ ትምህርት ቤቶች ወድመዋል። በክልሉ ወደ 277 ትምህርት ቤቶች ሙሉ ለሙሉ የወደሙበት ከ1300 በላይ ትምህርት ቤቶች ደግሞ በከፊል የወደሙበት ሂደት ነው ያለ። በከፊል የወደሙ ስንል አብዛኛው የትምህርት ቁሳቁሳቸው ወይ ተሰርቋል ወይም ተቀዷል ወይም ከጥቅም ውጭ ሆኗል ማለት ነው። በራቸው የመማሪያ ክፍላቸው ወይም ወንበራቸው ተጭኖ ሄዷል። ወንበራቸው ውጭም ተጭኖ ሄደበት ሂደት ነው ያለ ና ከ277 በላይ ትምህርት ቤቶች የወደሙበት ሙሉ ለሙሉ ከ1300 በላይ ደግሞ ትምህርት ቤት በከፊል የወደሙበት ሂደት ነው ያለ ና ይሄ በጣም ትልቅ ኪሳራ ነው፣ ትልቅ ጉዳት ነው። እነዚህን ትምህርት ቤቶች በቀጣይ እንደገና መልሶ ለመገንባት ትምህርት ለማስጀመር ደግሞ ከፍተኛ ሀብት ይጠይቃል፣ ትብብር ይጠይቃል። እነዚህ አካባቢዎች ላይ ከወረራ ነፃ ሲሆኑ ምን መስራት አለብን ብለን የደጋ ምላሽን ትቀዳቅረን እየሰራ ና ያለ ነው። ይንን ትምህርታቸውን ያቋረጡ ተማሪዎች ባሉበት አካባቢ ትምህርታቸውን የሚቀጥሉበት ምቹ ሁኔታም እንደሚመቻችላቸው ገልጸዋል። ተፈናቅለው ሌሎች አካባቢ የሄዱ ተማሪዎች ባሉበት አካባቢ ትምህርታቸውን እንዲቀጥሉ ለማድረግ ጥረት እየተደረገ ነው ያለ። ይህም አንደኛው ጥረት እየተደረገ ካለበት መንገድ አንደኛው እዚያ አካባቢ ተማሪዎች የትምህርት ማስረጃቸውን ይዘው ስላልመጡ፣ ምንም አይነት ዶክመንት ይዘው ስላልሄዱ ባሉበት አካባቢ ሁሉ መመዝገብ በሚፈልጉበት ትምህርት ቤት ሁሉ ያለምንም ቅድመ ሁኔታ ትምህርታቸውን እንዲመዘገቡ ለማድረግ ነው እሱን እየሰራን ያለን። ይህ በእንዲህ እንዳለ የምስራቅ ጎጃም ዞን ባለፈው ወር አስር ሺህ ተፈናቃይ ተማሪዎችን የምግብ ወጫቸውን ጨምሮ ለመቀበል ባደረገው ጥሪ መሰረት እስካሁን ሁለት መቶ ሰላሳ አምስት ተማሪዎች መመዝገቡን የዞኑ ትምህርት መምሪያ ኃላፊ አቶ ስለሽ ተመስገን ገልጸዋል። ከአስር ሺህ ተማሪዎች ይዘን በተለይ በሰሜን ወሎና ዋጉንባ ዞን ላይ የተጎዱ ተማሪዎችን ማስተማር ፈልገን ያው በሚዲያም በደብዳቤም ጠይቀናለሁ ሁለቱ ዞኖች አሁን ባለው ነባራዊ ሁኔታ በራሳቸው እየመጡ ያሉ ወደ ሁለት መቶ ሰላሳ አምስት አካባቢ ተማሪዎች መጥተዋል። እነዚህም ሁለት መቶ ሰላሳ አምስት ተማሪዎች በዞናችን ባሉ በተለያዩ ትምህርት ቤቶች ተመድበው የእነሱ የጽህፈት መሳሪያ ተሟልቶላቸዋል። ነገ ከነገ ወዲያም ለሚመጡትም የጽህፈት መሳሪያዎችን አዘጋጅተናል። የተማሪዎች ቁጥር መቀነሱ ምክንያቱን ለማጣራት ከትምህርት ቢሮ ጋር እየተነጋገሩ እንደሆነ አቶ ስለሺ ተናግረዋል። የትምህርት ቢሮ ምክትል ኃላፊ አቶ ጌታቸው ተፈናቃይ ተማሪዎች ማስረጃም ሆነ ሌሎች ሰነዶችን በድንገት ጥለው መምጣታቸው ችግር ፈጥሯል ብለዋል። አሁን በጣም ችግር የሆነው ካምፕ አካባቢ ያሉ ተማሪዎችን ትምህርት ለማስጀመር እሱ አንድ ትልቅ ፈተናው ሆኗል። ደሴ ላይ በጣም በርካታ ትምህርት ቤቶች የተፈናቀሉ ዜጎች አሉበት ባህር ዘንዘልማ አካባቢ እንደዚህ ከዋግምር አካባቢ የተፈናቀሉ አሉ። እብናት ትምህርት ቤት አካባቢ ተፈናቅኖች አሉ። ኮምቦልቻና ደሴም እንደዚህ ያሉ እና እነዚህን ተማሪዎች ትምህርት ለማስቀጠል ትምህርት ቢሮ ከአጋር አካላት ጋር እየተነጋገር ያለበት ሂደት ነው ያለ። በአማራ ክልል በጦርነት ለወደሙ ትምህርት ቤቶች መልሶ ማቋቋሚያ የሚሆን መቶ ሚሊየን ብር ከትምህርት ሚኒስቴር ባለፈው ወር ድጋፍ መደረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር ባህር ዳር። ወደ ትግራይ ክልል ሀገረ ሰላም ንወስዳችሁ በተከታዩ ዘገባ። በትግራይ ክልል ሀገረ ሰላም ከተማ የሚገኙ ተፈናቃዮች እርዳታ ባለማግኘታቸው በከፍተኛ ችግር ላይ እንደሚገኙ ተናገሩ። በሌላ በኩል በከተማው መካከለኛ ሆስፒታል ውስጥ በማገልገል ላይ የሚገኙ የሕክምና ባለሙያዎች የመድኃኒት እጥረት እንዳለባቸው ገልጸው በእጃቸው የሚገኘው መድኃኒት በቅርቡ ሙሉ ለሙሉ እንደሚጠናቀቅም ተናግረዋል። ዓለም ፍስሀ ዝርዝር ዘገባ አለው። ሀገረ ሰላም የደጉዓ ተምቤን ዋና ከተማ ስትሆን ከመቀለ ወደ 50 ኪሎ ሜትር ተጉዘህ ትገኛለች። ከተለያዩ የትግራይ ከተሞች ተፈናቅለው በሀገረ ሰላም ትምህርት ቤት ተጠልለው የሚገኙ 500 አካባቢ የምድር ተፈናቃዮች እንዳሉ ለመገንዘብ ችያለሁ። መጀመሪያ በትምህርት ቤት ተጠላ ያገኘዋት ተፈናቃይ የህፃን ልጅ ናት። የሆነችው ሁለታ የገብረሃንስ ናት። የመጣሁት ያው ለካቲት ሀያ አምስት ነው። ከሆማራ ያወጣወት ከለካቲት ሀያ አምስት ወደዚህ ለመድረስ መጋቢት አንድ ነው የደረስኩት ወደዚህ በእግሬ ስለሆነ ልንስ ያለ ደግሞ በመኪና በግማሽ ደግሞ በእግር ስለሆነ ተገፈን የወጣ ነው። ልብስ አላዝነም ምን አላዝነም ራቆታችን ነው የወጣ ነው። ፉሌ አይል ምስት ምናምን እየተባለ እያሳቃዩነ ነው የነበረው ፋንና የወልቃይቶች ነው እያሳቃዩ ነለኛ። ስለዚህ እኛ በነበርንበት ንብረታችንም አላዝነም ራቆታችን ነው የላኩነ። የምን ብር ከያዝክም የእኛ ነው ብሩ ከየታን ባታች አመጣች ትግሬ ምን ብር አለው ስላልን ወጣንላች። እና አንድ ጀሪካን ለስልሳ ሰው ነው ውሃ ሲያጠጡና የነበረ። አንድ ጀሪካን በሙቀት ሰዓት ለስልሳ ሰው መስጠት ደግሞ ከባድ ነው። አሁን ግን የለም፣ ሶስት ወር አራት ወር እንግዲህ በራው ነው ያለ። ያለንበት ከተማው ነው የሚሰጠና ያለ ድቄቱ ነው በርበሬው ነው ሽሬው ነው ጭረጨው ነው፣ ሁሉም በከተማው ሀይል ነው ያለ። አሁን ከተማውም የለውም እኛም የለን፣ ምን እንሆን ነው የምልህ ያለውን ለምን መንግስት ያግዘን እንጂ ሰው የለውም። ያለውን ሰጠን። እስካሁን ቻልና እንግዲህ ከመጀመሪያ እስካሁን አልተወንም። ከተማው ለከተማው ግን በጣም ነው ማመሰግነው። ለምን ለእኛም ለሌላም እየሰጠ እያካፈለ ነው ያለው ባለው አቅም። አሚኝታችን ፍርናሽን ሰጥተውናል። ሰጠነው ፍርናሽ፣ አንድ በራድ፣ አንድ ድስ፣ አንድ ብርድልስ ሰጥተናል። ህብረተሰቡም ከልብሱ ራቁትን ያለው ሰው ብሎ ተገፎ ሰጥቶናል። ልብሱ እንደነሱ የለበሱትን አልብሰውናል። አጌጠውናል ይችላል በከተማው ማለት ነው። አግጠናል መንግስት ካረዳና ህብረተሰቡም ሊሰለቸው ይችላል። ወደ ሀገር ሰላም መካከለኛ ሆስፒታል በመዛወር መጀመሪያ ያገኘት የሆስፒታሉ ስራ አስኪያጅ መረሳ ገብረህይወት ነው። መረሳ ሆስፒታልን አስመልክቶ እንዲህ ይላል። ቅርብ ካሉት ወረዳዎችም ጭምር ከቆላ ተንቤን አካባቢ ከእንደርታ ሁለት ወረዳ አሉ። ከተማ ወረዳ አለ፣ ገጠር ወረዳ አለ። ደጓ ተንቤን ሚባልና የሚባል ና እነሱን ጨምሮ አገልግሎት ሲሰጥ ነበር። በሳፖርት በድጋፍ ሰጪነቱም ቴክኒካሊ በሆነ ነገሮች እና በአገልግሎትም ወደ እነሱን ያክል ግልጋሎት ሲሰጥ ነበር ማለት ነው። በደረጃ መካከለኛ ሆስፒታል ሊሰጡ የሚገባቸውን አገልግሎት ሲሰጥ ነበር። ስራ አስኪያጁ በሆስፒታል ውስጥ የሚገለገሉ ከአንድ ሺ በላይ የሚሆኑ በየጊዜው መድኃኒት በመውሰድ የሚንቀሳቀሱና ጊዜ ማይሰጥህም ያላቸው መኖራቸውን እንዲህ ይናገራሉ። ስኳር በሽታ ክትትል የሚያደርጉ ደግሞ ከአንድ መቶ 89 በላይ ታካሚዎች ነበሩ። የስናምር ማለት ኤፕሌፕቲክ የምንለው ኬዝም አለ ሜንታል ሄልስ እነሱም ከ425 በላይ ታካሚዎች ነበሩ። ስለዚህ እነሱ አገልግሎት ሲሰጥ ነበር በፊት። አሁን ግን ያው ባለው አቅሙ ለመስጠት ጥረት ቢያደርግም ከፍተኛ የመድኃኒት እጥረት አጋጥሞናል እና ታካሚዎቻችን አይናቸው እያየን እየተሰቃየን ነው ያሉት በዚህ በአሁኑ ሰዓት። በፊት የተለያዩ ጥረት ስናደርግ ነበር መቀሌ ህድን አይደር ክለ ሆስፒታል አይደርም የመቀሌ ሪፈራል ዩኒቨርስቲም እሱ በከፍተኛ ደረጃ ድጋፍ ሲያደርግልን ነበር። ቴክኒካል ሁኔታዎችም ቢኖሩ ሌሎችም የመድኃኒት አቅርቦት ምናምን እንደዛ አይነት ሲኖር ከፍተኛ እገዛ ሲያደርግልን ነበር። አሁን ግን ወደ እነሱም ስንሄድ አናገኘም፣ እነሱም ከፍተኛ እጥረት ስላለባቸው ምንም ማድረግ አልቻለም። የትም ብንሄድ ማግኘት የምንችለው ነገር በጣም እየተቸገር ነው። በፊት የገንዘብ እንቅስቃሴው ባንኩም እየሰራ ሳለ የተለያዩ ጥረት እናደርግ በጊዜ የሚፈጸም የጊ እያመጣን ተጠይቆ ሊሰጥ የሚገባ ወደ ወይ ድሞ ልናገኝ የምንችለውም በዛ ጥረት ስናደርግ ነበር። አሁን ግን እነዚህ እድሎች ስለ ምንም ማድረግ የምንችለው ነገር የለም። ስለዚህ አሁን እያየናቸው አይናቸው አይ እዚህ የወደቁ ሪፈራል ብንልም ሌላም ብንልም በጣም ከፍተኛ ችግር ላይ ነው ያሉት እና እዚህ መሆናቸውን ራሱ ምንድን ነው ታዲያ ማገዝ የምንችለው ነገዝ ማገዝ ካልቻልን መድኃኒት ሰጠን ማለት ክንክን ማድረግ ካልቻልን በከፍተኛ ችግር ነው ያለን። ስለዚህ ሊዘጋ ነው። ስለዚህ መዝጋቱ ምን ማድረግ እንዳለብን ጠፍተናል። ረሱ መንገድ አቅጣጫው ሌላው መረጃ የሰጠኝ የሆስፒታሉ ሜዲካል ዳይሬክተር ዶክተር ገብረ መዲና ራያ ነው። ዶክተር ገብረ መዲና ራያ ሆስፒታሉ ከጦርነቱ በፊት ከ24 ቀበሌዎች እስከ 200ሺ ተገልጋዮች እያስተናገደ እንደነበር ይናገራሉ። እስከ አሁኑም ያለን እየተጠቀም ነው ብለዋል። ጦርነቱ ከመከፈቱ በፊት ወይም ጦርነቱ ከመከሰቱ በፊት ከ24 የሚሆኑ ጣቢያዎች ወደ 200ሺ አካባቢ ህብረተሰብ ያገለግል ነበረ። ሰርቪሱ በጣም ሰፊ ነበረ። ከጤና ጣቢያዎች በሪፈር ተቀብሎ ያስተናግድ ነበረ። በተኝቶ መታከም፣ በተመላላሽ ህክምናና በህጻናትና እናቶች ማዋለድም፣ በሌላ ተያያዘ ነገሮችም በጣም ሰፊ ግልጋሎት ይሰጥ ነበረ። ያው ችግሩ አለ። አሁን ትንሽ የቀረ መድኃኒት እስከሚጨርስ ነው ዝም ብለን እየጠበቅን ያለ ነው። ያው የመጣ ሰው ተግልጋሎት አግኝቶ ይሄዳል። ያው መድኃኒቱ ካለቀ ግን፣ ያው እንግዲህ መንገድ ሁሉም ስለተዘጋጋ የምናደርገው ነገር አይኖርም። ያው ቁጭ ብለን መታየት ነው የሚሆነው። ካሁን በኋላ ከባድ ነገሩ ከአሁን በኋላ ነው ያለው። እስካሁን ደህናን ግን፣ ኦልሞስት አሁን መጨረሻው ስቴጅ ላይ ነን። ሁሉም ነገር እያለቀ የተጠቀ ነው ለዚህ ለህፃናትም እናቶችም ለተመላላሽ ታካሚዎችም ማለት ቃዋሚ ህመም ላለባቸው እንደ ስኳር በሽታ እና የደም ግፊት የመሳሰሉ የስነ አእምሮ በሽተኞችም መድኃኒት ያለቀ ስለሆነ ከባድ ሁኔታ ላይ ነው ያለነው። አሳሳቢ ደረጃ ላይ ነው ያለነው። የህፃናት ሐኪም ሲስተር ህንፃ ህፃናትን እያከመች ነው ያገኘዋል። ከጦርነት ከመከሰት በፊት ና አሁን ያለው የህፃናትን ቁጥር ታማሚዎች ስናየው አሁን በጣም ብዙ ቁጥር ነው ያለው ከዚህ በፊት አትሊስት፣ በሳምንት በእጥረት ምግብ አንድ ህጻን ነበር የምናስተኛው። አሁን ስናየው ግን ከአምስት እስከ አስር በሳምንት ላይ እናስተኛለን እና በእጥረት ምግብ የሚጠቁ ህጻናትን ቁጥራቸው በጣም እየጨመረ ነው ያለ። በዚህ አጋጣሚ ደግሞ የምንሰጋው ደግሞ አሁን ዱቄቱ በጣም እያለቀ ነው ያለ። የሚወስዱት ወተት ነው ተኝተው ወተት ነው የሚወስዱ። ከዛ ከዚህ ከወጡ በኋላ ደግሞ በፕላምፕሌት ወደ ቤታቸው እየተመላለሱ እንዲታከሙ ምልካቸዋለን። ስለዚህ የፕላምፕሌት እጥረትም አለ የዱቄቱ እጥረትም አለ። አሁን እኛ እዚህ ላይ ስጋታችን ምንድነው አሁን ወተቱ ወይም ደግሞ ዱቄቱ ካለቀ ህጻናቶቹ በሪፈር መልክ ነው የምንልካቸው ወደ አይደር ወይም መንቀል ሆስፒታል ነው የምንልካቸው። እዛም ያለን ኢንፎርሜሽን መድኃኒቱ እንደሌለ ወይም ደግሞ ዱቄቱ እንደሌለ ነው የሚታወቀው ና ስለዚህ፣ ይህንን አሁን ህጻናቶቹ መጀመሪያ ላይ ሲመጡ በጣም በቃ ወደ ሞት ተቃርቦ ነው የሚመጡ እና ና ከዛ መጥተው እዚህ መድኃኒት የማያገኙ ከሆነ ደግሞ ሰፊ የሞት እድል እንደሚያጋጥመን ነው የምንሰጋው። ና ስለዚህ ይህንን ከመከሰቱ በፊት መድኃኒት እንዲመጣለን። በሀገረ ሰላም ከተማ የሚገኙ ተፈናቃዮች ለከተማዎች ያመሰግኑ በመንግስት በኩል የሚደረግ እገዛ ግን እንደሌለ ይናገራሉ። ሐኪሞቹም በስጋት ላይ መሆናቸውን ይገልጻሉ። ዓለም ፍትሀ ለአሜሪካ ሬዲዮ ከመቀለ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። አሁን ደግሞ በተከታዩ ዘገባ ወደ ደሴ ነው የምንወስዳችሁ። የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሱን የትግራይ ኃይል ብሎ በሚጠራው በህወሓት ታጣቂ ቡድን በቁጥጥር ስር መሆኑ ከሚነገረው ከራያ ቆቦ ዋጃ አካባቢ ከ ከአንድ ሺ በላይ ነዋሪዎች ተፈናቅለው ደሴ ከተማ መግባታቸውን ገለጹ። አብዛኛውን ቁጥር የሚይዙት ወጣቶች መሆናቸውን የሚናገሩት ተፈናቃዮች በመኖሪያ መንደራቸው ተከሰተ ያሉትን ጫና ተቋቁሞ ለመቆየት ያደረጉት ጥረት ስላልተሳካላቸው መፈናቀላቸውን ተናግረዋል። ደሴ የሚገኘው ዘጋቢያችን መስፍን አራጌ ተፈናቃዮቹን ወጣቶች አነጋግሮ ተከታዩን ዘገባ አጠናቅሯል። ስሙ ቢገለጽ ወላጆቹ ላይ ጥቃት ሊሰነዘር ይችላል የሚል ስጋት የገባው አስተያየት ሰጪ በአሁኑ ሰዓት ከዋጃ ተፈናቅሎ ደሴ ከተማ መግባቱን ይናገራል። በሀያዎቹ የዕድሜ ክልል ውስጥ እንደሚገኝ የገለጸው ወጣት ጦርነቱ በተቀሰቀሰ ሰሞን በርካታ የዋጃ ጥሙጋ አካባቢ ነዋሪዎች ወደ ደሴ፣ ኮምቦልቻና ሀይቅ ከተሞች ተፈናቅለው ሲመጡ እሱ ግን በአካባቢው መቆየትን መርጦ እንደነበር ያስታውሳል። በርካታ ችግሮችን እዛ ሁነን አሳልፈናል። አሁን ላይ ግን ወታደራዊ ግዳጅ የሚል አዋጅ አወጡ እና ታላቋን ትግራይ ልንገነባ ነው ትንሽ ጊዜ የቀረንና የሰው ኃይል ስለሚያስፈልግን ማንኛውም ወጣት ከአስራ አምስት ዓመት በላይ የሆነ ሰው ፆታ አይለይም፣ ግዴታ ለወታደራዊ ግዳጅ መሰለፍ አለባችሁ የሚል አዋጅ ነገር አወጡ። ከዛ ለተወሰነ ጊዜ በፈቃደኝነት የሚገባ ሰው ካለ ምናም ብለው ጊዜ ሰጡን። ከዛ እንደማይሆን ሲያውቁትኝ ከዛ ወደ ግዳጅ መግባት ጀመሩ። የዛ አካባቢ ያሉ ወጣት በሙሉ ይዘው ወታደራዊ ስልጠና ሰጥተው ከሀገር መከላከያ ሰራዊት ጋር ወደ ጦር ሜዳ እንድንገባ ግጥሚያ እንድናደርግ ማለት ነው። ድምፄን እንጂ ስሜን አትጠቀም ያለ ሌላው ነዋሪ ወታደር እንድንሆን አስገዳጅ እንቅስቃሴ በመጀመሩ ከቀያችን ጠፍተን ለመውጣት ተገደናል ብለዋል። እነሱ በአካባቢያችን ላይ በመሰብሰብ ዋጃና ጥሙጋ ላይ አንድ ሺ አራት መቶ ወጣት እንፈልጋለን ለውትድርና፣ እኛ ጋር ትዋጋላችሁ አሉን። እኛ ደግሞ ወገኖቻችን ጋር መዋጋት አንችልም አንዋጋም ስንል ከዛ መጨረሻ ላይ በግዴታ ሊያፍኑን ከአምስት መቶ እስከ ስድስት መቶ የሚሆን ወታደር ከጫካ ላይ ማለት ነው ሳር የሚባል ዙር አለ። ከዛ እነሱን ደብቀው ማለት ነው እኛም በስብሰባ ላይ ያዋዩናል ተሰብሰቡና ከዛ በግዴታ ላይ ከአንድ ቤት አንድ ሰው ግድ ነው ተዋጉ ስልን እኛ በአፋር ክልል በእግራችን አራት ቀን ሙሉ ተጉዘን እንደገና ከለዋ ገብተን በከለዋ በጭፍር አድርገን ነው የመጣ ነው። ወጣቶቹ ወታደራዊ መልመላውን ሸሽተው በምን አይነት ሁኔታ አካባቢውን ለቀው እንደወጡ ይናገራሉ። በጣም አስቸጋሪ ነበር። የሚገርምህ የተወሰኑ ሰዎች የሴት ልብስ እየለበሱ በሽተኛ መስለው በቃ የለም ወደ ሕክምና የሚሄድ ሰው እየመሰሉ በጣም በተለያየ አይነት ምክንያት ነው እነሱ ጋር ለማምለጥ የቻለው እና አብዛኛው ወጣት ደግሞ ለሊት ነው የወጣ ነው። በቃ በጣም አስቸጋሪ ነበር። በዛ ሰዓት ነው ያመለጥ ነው። በዛም ብዙዎቻችን ጥይት የተተኮሰብን በበረሃ በኩል አድርገን ሶስት ቀን ፈጅቶብን በእግርም በምን አይሆንም ብለን ደሴ ከተማ ደርሰናል። መውጣት ያልቻሉ ራሱ በጣም ብዙ በየጫካው ገብተው የቀሩ ብዙ ወንድሞቻችን አሉ። ራሱ የት እንዳሉ የማናውቀው የተወሰኑትም መንገድ ላይ በመቅረታቸው አሁን ያሉበትን ሁኔታ እንደማያውቁ አስተያየት ሰጪዎቹ ገልጸዋል። ዘዋጃ ነጥምጋ ላይ ያሉትን አብዛኛው አዛውንቶች፣ ህፃን፣ ሴቶች ካልሆነ በቀድ በጣም በብዙ በርካታ በ የሚቆጠር ወጣት ወደ ዞብል፣ ወደ ራማ፣ ወደ ጀመዶ ማርያም በተለያየ በየበረሃው በየገጠሩ ናለ የፌዴራሉ መንግስት በአሸባሪነት የፈረጀው ህወሓትና ራሱን የትግራይ መንግስት በማለት የ የሚጠራው አካል አመራሮች የአማራ ክልል ወጣቶችን ለጦርነት በመመልመል ከፊት አሰልፈው ያዋጋሉ የሚለውን ውንጀላ በተመለከተ እስካሁን በይፋ የሰጠው ምላሽ የለም። በሌላ በኩል አሁን በስልጣን ላይ ያለው የክልሉ መንግስት ቃል አቀባይ መሆናቸውን የሚናገሩት አቶ ጌታቸው ረዳ በተደጋጋሚ በሰጡት አስተያየት ሰራዊቱ የሰብአዊ መብት ጥሰት አይፈጽምም ሲሉ ሲያስተባብሉ ቆይተዋል። ከዚሁ ጋር በተያያዘ የትግራይ ኃይሎች በአፋርና አማራ ክልሎች በሰላማዊ ዜጎች ላይ ጉዳት እያደረሱ ነው በሚል የሚሰነዘረውን ወቀሳ የሰራዊቱ ባህሪና ተግባር እንዳልሆነ ከ15 ቀናት በፊት ክልሉን በማስተዳደር ላይ የሚገኙት ዶክተር ደብረ ጽዮን ገብረ ሚካኤል ተናግረዋል። ህወሀት የትግራይ ኃይሎች የሚላቸውን ተዋጊዎቹን በአማራና አፋር ክልሎች ውስጥ ከያዛቸው አካባቢዎች ለማስወጣት ፌዴራል መንግስትና የአማራ ክልል ኃይሎች በሁሉም ግንባሮች የፍጻሜ ያሉትን የማጥቃት ዘመቻ ከፍተውብኛል ሲል ከትናንት በስቲያ ባወጣው መግለጫ መግለጹ ይታወሳል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽንም ሕጻናትን ለጦርነት በመመልመሉ ዙሪያ ሪፖርት እንደደረሰውና ጉዳዩም እንዳሳሰበው የጠቀሰው በቅርቡ ነው። ከዋጅ አካባቢ ተፈናቅለው ደሴ ውስጥ ከሚገኙት አንዱ የሆነው ወጣት ከአካባቢው ሳይወጡ ስለቀሩትም ስጋት እንዳደረበት ይገልጻል። አያይዞም የመንግስትን አፋጣኝ ድጋፍ ጠይቋል። መንግስት ለእናቶች ለአባቶቻችን ቶሎ ደርሶ አንድ ነገር ዋስና አላደረገ ዛሬ ቤተሰቦቻችን የአንቺ ልጅ የለም ያንተ ልጅ የለም እያለው በማስፈራራት በመሰቃየት ቤተሰቦቻችን ይገኛሉ። የሚገርም ነገር ዛሬ ማለት ነው ህፃና አምስት ዓመት የአምስት ዓመት ልጅ ተሸክማ ነው ህፃን ወንድሟ ስለጠፋ ወንድምሽ ለምንጠፋ በማባል ህጻን ልጅ ታቅፋ ያገባች። ከዚህ በተጨማሪ የደረሱ ሰብሎችን ለመሰብሰብ አለመቻላቸውን ገልጸው አካባቢያቸውን የተቆጣጠረው ወታደራዊ ኃይል ምርታቸውን ሊወስድባቸው እንደሆነ በመግለጽ ስጋታቸውን አጋርተዋል። ተፈናቃዮቹ በጣም ብዙ በርካታ ሰዎች በመኪና ጭነው አምቶ ሰብሉን አጭደን እንወስደዋለን ልጆቻቸውን ካለመጣች የሚል ማስፈራሪያ ነገርም ጀምረዋል። በዛ ላይ እነሱ የሚፈልጉትንም እየቆረጡ የሚጥሉትን የሚጥርብታለ የሚወስዱ ሲቲን የሚወስዱታል። በጉልዶዘር በምናምን እያጨዱ እንደዚህ እየቆፈሩ መሬቱን እንዳለ ብዙውን እንትን አውድመውታል። የተረፈውንም ቢሆን በሰዓቱ መሰብሰብ አልተቻለም። አሁን ቄስ የሚሰበሰብበት ሰዓት ነው ሰብሎ በሌላ በኩል የውጭ ጉዳይ ሚኒስትር ባወጣው መግለጫ አሸባሪ ያለው የህወሓት ወታደሮችና ተባባሪዎቻቸው የደረሱ ሰብሎችን እየዘረፉ ስለመሆናቸው በአካባቢው የሚገኙ አርሶ አደሮች ሪፖርት ማድረጋቸውን ጠቁሟል። ሚኒስቴሩ በመግለጫው ህወሓት በግለሰቦች ላይ አድርሷል ካላቸው ጉዳቶች ባለፈ በብዙ አካባቢዎች ይህ ማህበር ረሰቡ መገልገያ የሆኑ ተቋማትን ማውደሙንም ጠቅሶ እነዚህ ድርጊቶች በአማራና በትግራይ ሕዝብ መካከል ጥላቻንና ቂምን ከማባባስ ባለፈ ለትግራይ ሕዝብ የሚፈይዱት ነገር እንደሌለም ገልጸዋል። ለመግለጫው ቀጥተኛ ምላሽ ያልሰጠው ህወሀት በበኩሉ ከዚህ ቀደም በሰጣቸው መግለጫዎች መሰል ውንጀላዎችን ሲያጣጥል ቆይቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አድማጮቻችን ላደረሱን ዘገባ እናመሰግናለን። አድማጮች አሁን ደግሞ ወደ ኬንያና ሶማሊያ ነው የምንወስዳችሁ። ሶማሊያ ከኬንያ ጋር ባላት የባህር ክልል ይገባኛል ጭቅጭቅ የዓለም አቀፍ ፍትህ ፍርድ ቤት የሰጠውን ውሳኔ በደስታ ተቀብላለች። ፍርድ ቤቱ ከ መቶ ሺ ካሬ ኪሎ ሜትሩ የህንድ ውቅያኖስ የውሃ ክልል ብዙን የመቆጣጠር መብት ለሶማሊያ ሰጥቷል። ኬንያ የፍርድ ቤቱን ውሳኔ እንድታከብር ሶማሊያ ጠይቃታለች። ኬንያ ውሳኔውን አልቀበልም ብላለች። ከናይሮቢ መሐመድ ዩሱፍ ያጠናቀረውን ዘገባ ቆንጅት ታየ ታቀርበዋለች። የሶማሊያ ፕሬዚደንት ሞሐመድ አብዱላሂ ፈርማጆ ሀገራቸው የዓለም አቀፍ ፍርድ ቤቱን ውሳኔ መቀበሏን ትናንት ማታ በሰጡት ቃል አስታውቀዋል። ደውለት ፌደራል ሶማሊያ የሶማሊያ ፌዴራላዊ መንግስት በዓለም አቀፍ ሕግና ደንብ መሰረት የፍርድ ቤቱን ውሳኔ ያከብራል ያሉት ፕሬዚደንቱ የኬንያ መንግስትም ያልተገባና ህገወጥ ጭቅጭቅ ሲሉ የጠሩትን ትቶ የዓለም አቀፍ ሕግ የበላይነትን ያከብራል ብለን እንጠብቃለን ብለዋል። አስከትለውም ይህንን የፍርድ ቤት ውሳኔ ኬንያ የሁለቱን ሀገሮችና ህዝቦች ግንኙነትና ትብብር ለማጎልበት የመጣ እድል አድርጋ ትወስደዋለች ብለን ተስፋ እናደርጋለን ብለዋል። ኬንያና ሶማሊያ የህንድ ውቅያኖስ የባህር ክልል ወሰናቸው ከየት አንስቶ የት ድረስ እንደሆነ እንደ አውሮፓውያን አቆጣጠር ከ2014 ዓ.ም አንስተው ሲጨቃጨቁበት ቆይተዋል። ሰባት ዓመታት ከፈጀው የሙገት ሂደት በኋላ የዓለም አቀፍ ፍትህ ፍርድ ቤቱ ፕሬዚደንት ጆን ዳንሂው ሲጠበቅ የቆየውን የችሎቱን ውሳኔ እንደሚከተለው አሰምተዋል። በሶማሊያ ዲሞክራሲያዊ ሪፐብሊክ እና በኬንያ ሪፐብሊክ መካከል ያለውን የባህር ክልል የሚከፍለው ወሰን የሚጀምረው ከመጨረሻው ቋሚ ምልክት አንስቶ በስተቀኝ ወደ ጠረፉ አካባቢ ቀጥ ብሎ የሚወርደው መስመር በሚገናኝበት ቦታ እንዲሆን ፍርድ ቤቱ ወስኗል። የኬንያ ፕሬዚደንት ኡሁሩ ኬንያታ በበኩላቸው ትናንት ባወጡት መግለጫ የፍርድ ቤቱን ውሳኔ ነቅፈዋል። ፍርድ ቤቱ በጉዳዩ ላይ ውሳኔ ለመስጠት ስልጣንም የለውም ብለዋል ኬንያታ። ደግሞም የሰጠው ውሳኔ ከሶማሊያ ጋር ያለንን ግንኙነት የሚጎዳ ነው ብለዋል። ኬንያ የባህር ክልል ወሰናችንን በተመለከተ ከሶማሊያ ጋር የተስማማንበት መስመር አለ ስትል በፍርድ ቤቱ ተከራክራለች። ፍርድ ቤቱ ግን ኬንያ ጉዳዩ በክርክር ላይ እንዳለ የሚያመለክት የፈረመችው የመግባቢያ ሰነድ ስላለ ተስማምተናል የሚለው መከራከሪያዋ ተቀባይነት የለውም ብሏታል። የችሎቱ ዳኞች በአንድ ድምፅ ሁለቱ ሀገሮች የተስማሙበት የባህር ክልል መስመር የለም ሲሉ ነው ውሳኔ የሰጡት። እናም ፍርድ ቤቱ የሚበዛውን የባህር ጠረፍ ክልል በመጠኑ ወደ ሰሜን ዞር ተደርጎ ተሰምሮ ለሶማሊያ ይገባታል ነው ያለው። የዓለም አቀፍ ሕግ ጠቢብ የሆኑት ናቢል ኦሪና እንደሚያስረዱት የወሰኑ መስመር እንዲስተካከል የተደረገው የኬንያን የጸጥታና የኢኮኖሚ ጥቅሞች ለማስጠበቅ ታስቦ መሆኑን አስረድተዋል። the court agreed ሁለቱን ክልሎች የሚለየው መስመር በመጠኑ ወደ ሰሜን እንዲያጋድል ተደርጎ መስተካከል እንዳለበት ፍርድ ቤቱ ተስማምቶበታል። ይህም የሆነው መስመሩ በፊት በነበረበት ቦታ ቢቆይ ኬንያ በጣም ስለምትጎዳ ያን ታሳቢ በማድረግ ነው። ስለዚህ በአሁኑ ውሳኔ መሰረት ኬንያ ጠቀም ያለ የባህር ግዛት አግኝታለች። የሚበዛው የተሰጠው ግን ለሶማሊያ ነው። የሄጉ ዓለም አቀፍ ፍርድ ቤት ከዚህም ሌላ ኬንያ ከአሁን ቀደም በዚያ የባህር ክልል ላደረገችው የኢኮኖሚ እንቅስቃሴ ካሳ ልትከፍለኝ ይገባል በማለት ሶማሊያ ያቀረበችውን ጥያቄ ውድቅ አድርጎባታል። ሁለቱ ሀገሮች ቀጣናው ሽብርተኝነትን በመሳሰሉ የተለያዩ ችግሮች ተወጥሮ በሚገኝበት በአሁኑ ወቅት የድንበር ጉዳያቸውን እንዴት እንደሚፈቱት ከጊዜ ጋር የሚታይ ይሆናል። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በኢትዮ ኢትዮጵያ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። ያስተናገድኳችሁ ያለሁት ጽዮን ግርማንኝ። ብርሃን ሀይሉ ስርጭቱን በማቀናበር ላይ ትገኛለች። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን። ዴሞክራሲ በተግባር በዛሬው የዲሞክራሲ በተግባር ቅንብራችን በኢትዮጵያ የተካሄደውን ምርጫ የተመለከተ ይሆናል። ብሔራዊ ምርጫ ቦርድ ስድስተኛው ብሔራዊ ምርጫ በሰላም መጠናቀቁን አስታውቋል። በጸጥታ ስጋት ምክንያት ምርጫ ሳይደረግባቸው ከቀሩ ጥቂት አካባቢዎች በስተቀር በሁለት ዙር የተካሄደው ምርጫ በሰላም ተጠናቋል ብሏል። በሀረሪ ክልል የተወዳደሩ ተፎካካሪ ፓርቲዎችን ምርጫውን ውጤት በጸጋ እንደሚቀበሉ ተናግረዋል። አዲስ ቸኮል ነው ያጠናቀረው። ዘገባውን እንግዲህ ለዛሬ ለዲሞክራሲ በተግባር እንደሚከተለው እናቀርበዋለን። የብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ለአሜሪካ ድምፅ እንዳስታወቁት ስድስተኛው ብሔራዊ ምርጫ በሰላምና በስኬት ተጠናቋል ብለዋል። ስድስተኛው ብሔራዊ ምርጫ አልሞስት አሁን ሁሉም ማለት ይቻላል ተጠናቋል። አደግ እየቀረ የለንም የምንላቸው ቦታዎች በጣም ትንሽ ቦታዎች ናቸው እንጂ ከዛ ውጭ ከሞላ ጎደል በዋናነት በሁለቱ ትልልቅ ዙሮች እናደርጋለን ያልናቸውን ምርጫዎች ጨርሰናል። ከዚህ በኋላ ያሉት እንደ ማሟያ ሁላ ልትወስዳቸው ትችላለህ። ማለት ከዚህ በፊት ከሚደረጉ ምርጫዎች መካከል ለምሳሌ ማሟያ ምርጫ ቢደረግ እንዴ ሊሆን ይችላል ብለን ብናስብ እንደዚሁ ተመሳሳይ ሊሆን የሚችል ነው እና ከዛ ውጪ ይሄ ነው የሚባል ያው እንዳየው መሰረታዊ ችግር የለውም። የሰላማዊነትን ብዙ ችግር አላጋጠመንም። በጣም የተጠነቀቅንበት ነገር ነው፤ በዛ በኩል ተሳክቶልናል። በምርጫ የተነሳ ሊፈጠር የሚችል የሰላም ችግር በተለይ ደግሞ አስፈጻሚዎች በምርጫ የሚያስፈጽሙበት ወቅት ምርጫ ክልል ላይ ቆጠራ በሚደረግበት ወቅት የዜጎች ድምፅ በሚሰጡበት ወቅት ሊያጋጥሙ የሚችሉ የጸጥታ ችግሮችን በተቻለ መጠን እሱን ሰሳር ቀት ጸጥተን ለመስራት ሞክረናል። ከመንግስት በኩል ያገኘነው ትብብር ስለነበረ ሀገሪቱ ካለችበት ሁኔታ አንጻር ምርጫው በዚህ መልክ መጠናቀቁን እንደ ትልቅ ስኬት የሚታይ ነው ብለዋል ዳይሬክተሯ። በመስከረም ሀያ በሶማሌ፣ ሀረሪና ከፊል የደቡብ ክልሎች የተካሄዱ ምርጫዎችም እንዲሁ በሰላም መጠናቀቃቸውን፣ ሆኖም ከተለያዩ ፓርቲዎች እና የግል ዕጩዎች አቤቱታ እንደቀረበላቸው አስታውቀዋል። እንግዲህ ከስድስት ፓርቲዎች የተለያዩ አቤቱታዎችን ወስደናል። እንዲሁም ወደ ሀያ የሚሆኑ የግል ዕጩዎችም በአንድም ሆነ በሌላ መልኩ የድምጽ ቀንለት እና ከዛ ጋር በተገናኘ ያልተስተካከሉ ጉዳዮች ውጤቱን አፌክት ያደርጉታል ብለው ያቀረበዋሉ። በዕለቱ አቅርበው የተፈታላቸው እነዚህ ሊኖሩ ይችላሉ። ግን እነዚህኞቹ አይ አፌክት ያደርገዋል እና መታየት አለበት ቦርድ ብለው የአቤቱታ ሰነድ በፎርማቱ መሰረት ሞልቶ አቅርበዋል። ሌሎችም አሉኝ ያላቸውን ማስረጃዎች እና የሰው ማስረጃዎችም አቅርበዋል። አይ ቲንክ ከአንድ መቶ ሰው በላይ አካባቢ ኢንተርቪው አድርጓል የህግ ክፍሉ ይህንን ጥያቄዎቻቸውን ያቀረቡበትን ምስክርነት ይሆኑናል የሚለውን ስለዚህ አሁንም ድረስ በምርምራ ላይ ያሉ ወደ አምስት መንጫ ክልሎች አካባቢ ያሉን ሶስት በደቡብ ብሔር ብሔረሰቦች እና ህዝቦች ክልል ሁለት በሶማሌ ክልል ከዛ ውጭ ያለው ግን የቀረቡት አቤቱታዎች በቦርዱ በኩል ታይተው ውጤት የሚቀይር ወይም ደግሞ የምርጫ አፈጻጸም ሂደቱም ተጽዕኖ የሚያደርግበት አይደለም ተብሎ ስለታሰቡ ያው አጭድቀን ውጤቶቹን ይፋ አድርገናል ከዚህ በኋላ የግል እጩዎች እና የፖለቲካ ፓርቲዎች በምርጫ ቦርድ ውሳኔ ቅሬታ ካላቸው ወደ ፍርድ ቤት መሄድ እንደሚችሉ ነው ሶሊያና ሽመልስ ያስታወቁት በዛሬው እለት በሀረሪ ክልል መግለጫ ያወጡት የሀረሪ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አባል የሆኑ ሰባት የፖለቲካ ፓርቲዎች ምርጫ ቦርድ ይፋ ያደረገውን ውጤት እንደሚቀበሉት አስታውቀዋል ለአሜሪካ ድምፅ ቃላቸውን የሰጡት የጋራ ምክር ቤቱ ሰብሳቢና የነጻነትና እኩልነት ፓርቲ የሀረሪ ክልል አስተባባሪ አቶ መሐመድ ሀሰን ያጋጠሟቸው ችግሮች ከዚህ ግባ የማይባሉ ናቸው ብለዋል። ማምሻውን በብሔራዊ ምርጫ ቦርድ በተገለጸው ውጤት መሰረት እኛ ተፎካካሪ ፓርቲዎች በሀረሪ ክልል የምንገኝ ወደ ሰባት የምንሆን የፖለቲካ ፓርቲዎች ውጤቱን በጸጋ ነው የተቀበልነው። እኛ አስቀድመንም ቃል የገባነው ነገር ነበር። የምርጫ ውጤቱ ምንም ይሁን ምን ውጤቱን በጸጋ ለመቀበልና የሕዝብን ድምፅ ለማክበር ቃል ገብተናል። ውጤቱ የፈለገ ነገር ቢሆን እኛን አስደሰተን አላስደሰተን ከኛ በላይ የኢትዮጵያ ሰላም፣ የሀገራችን ሰላም፣ የክልላችን ሰላም ይበልጣል የሚል እንደ ጋራ ምክር ቤት ተቀምጠን የተወያየንበት እና የወሰንበት ሁኔታ ነው የነበር። ስለዚህ ምርጫውም ያው በጣም ጥሩ ነበር እና እናንተ እንዳያችሁት እንደፈለግን ነበር የምንንቀሳቀሰው ገጠር መሄድ ነበር፣ ከተማም እንደፈለግን ነበር። የነበረ ሁኔታ ጥሩ ነው። ያው ምንድነው፣ በአንድ ሁሉ ነገር አይስተካከልም አንዳንድ ነገሮች ሊኖሩ ይችላሉ። እነዚህ ጥቃቅን ነገሮች ግን ከዚህ ግባ የማይባሉ ጥቃቅን ነገሮች ናቸው። እነዛን ደግሞ ለወደፊቱ እንደ ተሞክሮ ወስደን ለወደፊት ለሚደረገው ሰባተኛ ምርጫ ላይ ግባት እናደርጋለን ብለን ነው የተነጋገርነው። ኢዜማን በመወከል ለሕዝብ ተወካዮች ምክር ቤት የተወዳደሩት አቶ አስፋቸው ባልቻም ምርጫው ከሞላ ጎደል ጥሩ እንደነበረ ገልጸው ሆኖም ያገኙትን ውጤት አለማወቃቸውን፣ በምርጫ ወቅትም እሳቸው ባልተወዳደሩበት የምርጫ ክልል ጭምር ለእርሳቸው ድምጽ ሲሰጥ እንደነበረ ማስተዋላቸውን ገልጸው በማዳመር ሂደት ነበር ያሉት ክፍተትንም እንዲሁ እንደ ችግር አቅርበዋል። አንተ አሁን የኢዜማ ተወዳዳሪ አልከኝ፣ መግለጫው ላይ ግን ኢዜማ የሚነገር ነገር አንድ ብልጽግና ብልጽግና ብልጽግና ማን ጋር ተወዳድሮ ብልጽግና አሸናፊ እንደሆነ የሚገልጽ ነገር የለም እና ይፋ ሆነ የሚለው ነገር በጣም ድፍን ነው። ይህ ምጣሌበቱ ጥሩ ነበረ። በወቅቱም አስተያየቴን ሰጥቻለሁ። ቆጠራው ላይ እና ማዳመር ላይ ግን ችግር ነበረ ማለት ይችላል። እኔ ሁንደኔ ነው ሁንደኔ ጀጎል ዙሪያ እና ሁንደኔ ምወዳል ጀጎል ውስጥ እራሱ ውስጥ ድምፅ ተሰሰቡኛ ይሄ መለከቱ ነበረ። አው የኔ ፎቶግራፍም ይህንን ተፎካካሪ የፓርላማ ነበረ እና በወቅቱ አርብለታ ነው መስለኛል ሄጄ ለምንድን ሀምሱ ነው ምርጫ ተካሄደው አርብለታ ሄጄ ለምንድን ነው ለእኔ ድምፅ የሚሰጠው እዛ እኔ እዛ ተወዳዳሪ አይደለም ሁለት ክልል መወዳደር አይገባኛል ብዬ ጠይቅ ያለ አክቹዋሊ ይሄንን ያደረግኩት በጽሁፍ ሳይሆን በቃል የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ቦርዱ የተጠቀሱት ቅሬታዎች ከጊዜም አልቀረቡለትም ብለዋል። የምርጫ ቦርድ ውሳኔ ማሳወቅን በተመለከተም በእያንዳንዱ ምርጫ ክልል የፖለቲካ ፓርቲዎች ዝርዝር ውጤት ወደፊት እናሳውቃለን ብለዋል። በሰኔ 14 ምርጫም አጠቃላይ ውጤቱ ከታወቀ በኋላ እንዳሳወቁን ያስታወሱት በጸጥታ ችግር ምክንያት ምርጫ ያልተደረገባቸው አካባቢዎችን በተመለከተ የምርጫ ውጤቱ ወደፊት የሚ ወሰን ይሆናል ያሉት፣ ሆኖም በየክልሎቹ የጸጥታ ችግር ያለባቸውና የሌለባቸው ብሎ የምርጫ ክልሎችን ከፋፍሎ ለየብቻ በተናጥል ምርጫ ከማድረግ ይልቅ በክልል ደረጃ አንድ ላይ ምርጫ የሚካሄድበት ሁኔታ ይመቻቻል ብለው እንደሚያምኑ ያስታወቁት በአሁኑ ሰዓት በአማራና ኦሮሚያ ክልል ምርጫ ያልተካሄደባቸው ምርጫ ክልሎች ቢኖሩም የክልል መንግስትም ሆነ የፌዴራል መንግስት ከመመስረት ግን የሚያገዱ አይደሉም። በቤኒሻንጉል ጉሙዝ ክልል ግን ምርጫ የተካሄደባቸው ምርጫ ክልሎች ብዛት የክልል መንግስት ለማቋቋም አያስችሉም። ትላንትና ይፋ የተደረገውን የምርጫ ውጤት ተከትሎ የሶማሌና ሀረሪ ክልሎች አመራሮች ደስታቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ የዴሞክራሲ በተግባር ቅንብራችንን ነበር ያስደመጥ ናችሁ። አሁን ደግሞ ወደ ሳምንታዊው ሴቶችና ቤተሰብ እናልፋለን። በዛሬው የሴቶችና ቤተሰብ ዝግጅታችን የቀድሞ የጉለሌ ቅጠል ተሸካሚ ሴቶች ማህበር በሚባል ጥራ ስር የነበሩ እናቶች በእንጦጦ ፓርክ ውስጥ የስራ እድል ቢመቻችላቸውም አሁንም በገቢ መቸገራቸውን ገልጸዋል። እነዚህ እንጨትና ቅጠል የለቅሙ የነበሩ እናቶች ለአሜሪካ ድምጽ ስላሳለፉት ሕይወት ከእጅ ወደ አፍ እንደነበር ይናገራሉ። አሁን የተሰማሩት ለስላሳና የታሸጉ ምግቦች ንግድ ጥሩ ቢሆንም የትርፍ ክፍፍሉ አነስተኛ እንደሆነ ገልጸዋል። ጉዳዩ የሚመለከተው የአዲስ አበባ ከተማ ጉለሌ ክፍለ ከተማ በበኩሉ እናቶቹ ያነሱትን ችግር ለመፍታት በቅርቡ ጥናት እንደሚጀምር ገልጿል። ፀሐይ ዳምጠው በተከታዩ ዘገባ ሁሉንም ትዳስሰዋለች። በመቶዎች ለሚቆጠሩት የማገዶ እንጨትና ቅጠል ተሸካሚ እናቶች ከንጦጦ ፓርክ መገንባት በፊት የነበረው ህይወታቸው እጅግ አስቸጋሪ የሚባል ነበር። የዛ አስቸጋሪ ህይወት ጠባሳዎች አሁንም በአንዳንዶቹ ላይ ይታያሉ። የቀድሞ የጉለሌ ቅጠል ተሸካሚ ሴቶች ማህበር በሚባል ጥላ ስር የተሰባሰቡት እነዚህ እንጨትና ቅጠል ይለቅሙ የነበሩ እናቶች ለአሜሪካ ድምፅ እንደገለጹት ያሳለፉት ህይወት ከእጅ ወደ አፍ ነበር። ወይዘሮ አመለ ወርቅ ተመዝግን በአዲስ አበባ ከተማ ጉለሌ ክፍለ ከተማ ነዋሪ ሲሆኑ የማህበሩ አባልም ነበሩ። ከ ሀያ አመታት በላይ ቅጠልና እንጨት ለቅመዋል። አብረን ከደራይተን ሁለት መቶ ሀምሳ ሁለት ሴት በአንድ ላይ ከደራይተን እዚህ እንሰራለን። የእንጦጦ ቅጠል ተሸካሚዎች ተብለን እዚህ ገብተናል። ከንጦጦ ቅጠል ሸክም ጠዋት ወጥተን ከመድከም ጉልበታችንን ከመጨረስ አሁን አረፍ ብለን ሬሳንክል ያለው ያለውም አይላንድ እንለቅማለን። ሱቆች ኮካ ለስላሳ እንሸጣለን። ከዛ ገበያችንም የጠቀመ ባይሆንም ሰው ብዛት ስላለን የገበያችን ሁኔታ ቅዝቅዝ ያለ ሆኖ ገቢ ባይኖረንም፣ አንድ እናት እዚህ ጋር መታ የተደራጀች እናት አንድ አይደለችም፣ ሁለት ሶስት ልጆች አላት። ስድስት ቤተሰብ የምትመራ እናት አለች እዚህ ጋር። ከዚህ ቀደም እንጨት ለመልቀም አንድ እናት ከቤት ወጥታ ስድስት ሰዓት የእግር ጉዞ አድርጋ ነው ማታ እንጨት ለቅማ የምትመለሰው ያሉት ወይዘሮ አመለ ወርቅ ወጥታ የማትመለስ እናት እንዳለችም አስታውሰዋል። እዚህ የነበሩት ችግር እንዴት መስለች! እኔ ራሴ እዚች ጋ መንገድ እንደዚህ አይደለም። በዚች ጋ መንገድ ላይ ይሄ እግሬ ብታዩ ሰባራ ነው። ወድቄ የሁለት ወር ልጅ የሁለት ወር አራሶኛ የመበላው አጥቼ ቅጠል ተሸከመጥቻለሁ። ቅጠል ተሸከመ ስወርድ እግሬ ተሰብሮ ወድቄ አለው እግሬ ተሰብሬ ወድቄ። ከዛን እግሬን የተሰበረውን የተሰበረው ልጁን ማላደገልኝ ልጁ ራሱ በአመት ካሰሮሩ ሞተብኝ። ወይ ከአካል ያለንኩ፣ ወይ ከልጅ ያለንኩ ሁለት ስትቀጥ። በዚህ ጋ መንገድ የለም፣ በዛች ጋ ቀጭን መንገድ ናት። እንጨት ስትለቅሚቱ ያለሽ ማታ ይገባል። በዛ ላይ እንደውም ደህና ነው። ጠበቃዎች የደን ጠባቂዎች እየገረፉሽ፣ በዛ ላይ የሚደፈርም አለ መደፈር የሚደርስበት ሰው ሁሉ አለ። ከመስከረም 2013 ጀምሮ ግን የእነዚህ እናቶች ህይወት ወደ አዲስ ምዕራፍ ተሸጋገረም። ወይዘሮ ዘናሪ ዘጥቶ የማህበሩ አባል ናቸው። መጀመሪያ ያው ተነግሮን የገባ ነው። ግን ስራው እንደተባለው አይደለም። ይህን ያህል ነው። ሰውም ብዛት አለሁ ብዛት ስላለው 263 ሰው ማለት ከዚህ ከሱቁ ነው። ያው ሃይላንድም አለ፣ ኮልኮሌ ምናምንም መሰብሰብም አለ። ግን ይህን ያህል አጥጋቢ አይደለም። እንዲህ ሻሻልን የምንፈልገው ያው መንግስት እንኳን እግዚአብሔር ብሎ ወይ ወደ ራሱ ቢያዘዋውረን ወይንስ አይቻልም ከተባለ ደሞ ሌላ ስራ ደግሞ ፈጥሮልን ያው ከስር ከስር ወደ ድርጅቶችም እየፈለጉን መጥተው ከስር ከስርም እየፈጠሩልን ነው ወይንስ ደግሞ መንግስት ወደ ራሱ ቢያጠቃልለን ጥሩ ነገር ብዬ ነው የማስበው። ከዛ ባሻገር ምንም እንትን ነት አይኖረውም። በእንጦጦ ፓርክ በተመቻችላቸው የስራ እድል እያገኙት ባለው የገቢ መጠን ላይ ግን ቅሬታ እንዳላቸው ያነጋገርናቸው እናቶች አስረድቷል። የምናገኘው ደመወዝ አጥጋቢ አይደለም። በሁለት ወር ምናልባት እንደምንም ተንገዳግደን አንድ ሺህ ብር እናገኝ ይሆናል ካላን፣ ካልሆነም አምስት መቶ ብር ወይ ስምንት መቶ ብር እናገኛለን። በማህበሩ ተደራጅቶ የተለያዩ የስራ መስክ ላይ የተሰማርቶ ያሉት እናቶች የሚያገኙት ገቢ አናሳ በመሆኑ አሁንም ቅጠል መሸከም ያላቆሙን እንዳሉ ለአሜሪካ ድምጽ ገልጸዋል። ወይዘሮ የቴንሽ ዘሳ ሌላዋ የማህበሩ አባል ናቸው። አሁን አልቀረም፣ አሁን እዚህ ሳርቼ፣ ነገ ጫካ ነው የምውለው ማታ ጥይ ጥፋት ለኑ እንቅልፍ አጥቼ ነው አደረ ለቤት ብለህ ብየው እህ ልጆች ልቀለብ የአባተ ከሌለ ልጅ ስቀለብ ተማሪ አለ፣ እህ የኔ ሆት አለ፣ ቤት ክራ አለ፣ እድር አለ። ለዛው እንኳን እህ ትቻላለህ። እንደውም ተመስገን፣ ጌታ ይባረክ፣ እግዚአብሔር ይባረክ። እንደውም ትንሽ አሁን ይሻላል ብሎ እዚህ ውስጥ ገቡ የባሰ በወሩ ምንም ምንም ውጤት የለም ምንም ውጤት የለም። የአዲስ አበባ ጉለሌ ክፍለ ከተማ ሴቶችና የህፃናት ጽህፈት ቤት ኃላፊ ወይዘሮ ሰላማዊት ከበደ እናቶች የጠቀሱት ችግር መኖሩን ገልጸው መፍትሄ ያሉትንም አክለዋል። የተሻለ ተጠቃሚ ቢሆኑ የተሰሩ ስራዎች አሉ። ለምሳሌ ያህል ይሄ ፔትኮ ከሚባለው ድርጅት ጋር በመነጋገር ስድስት ሱቆች እዛ ግቢ ውስጥ አምስ በኤሌክትሮኒክስ የሚሰሩ መኪናዎች አሉ። አንድ መጨፍለቂያ ማሽን አላቸው። ሶስት መጋዘኖች አሉ ማለት ነው። እነዚህን ነገሮች ለማገዝ ተሞክሯል። እነዚህም ታግዘው ግን ከማህበሩ አባላት ብዛት የተነሳ የሚያገኙት ገንዘብ ያው አነስተኛ መሆኑን እኛ ማስታውረና ላይተናል። ይሄንንም አይተን ከሚመለከታቸው አካላት ጋር ጥናት ማጥናት ጀምረናል። እዛው ግቢ ውስጥ ሆኖ ሌላ እሴት የሚጨምሩ ስራዎች ቢጨመሩላቸው እና ቢሰሩ አሁን ገቢያቸው ማሳደግ ይቻላል የሚል መግባባት ላይ ደርሰን ከጽፈት ቤቶቹ የቀና ለእሱ አይነት ፕሮሰስ ላይ ነው ያለነው። በአዲስ አበባ ከተማ ለአመታት ቅጠል ተሸክመው ህይወታቸውን እየመሩ ለነበሩ እናቶች ዘጠና ዘጠኝ በመቶ ለሚሆኑ ቋሚ የስራ እድል እንደተፈጠረላቸው የማህበሩ አባላት ገልጸዋል። ከገቢው ማነስ ውጪ ስራው ተመችቶናል ስሉም ገልጸዋል። ለአሜሪካ ድምጽ ጸሐይ ዳምጠው ከአዲስ አበባ። የሴቶችና ቤተሰብ መሰናዷችንን ነበር ያደመጣችሁት አድማጮች። አሁን ደግሞ እስቲ ከኢትዮጵያ ወጣ እንበልና ወደ ደቡብ አፍሪካ በተከታዩ ዘገባ እንውሰዳችሁ። በደቡብ አፍሪካ ከአፓርታይድ መውደቅ አንስቶ ከተከሰቱ ሁከቶች የከፋ መሆኑ የተነገረለት ብጥብጥ ካበቃ ከመቶ ቀናት በኋላ በሁከቱ ዝርፊያ የደረሰባቸው ተቋማት እስካሁን ከመንግስት ምንም አይነት ድጋፍ እንዳላገኙ ተናግረዋል በሀገሪቱ የአካባቢ ምርጫ እየተቃረበ ባለበት በዚህ ወቅት መልሶ የማቋቋሙ ስራ የተንቀራፈፈ መሆኑ የፈጠረው ምሬት የአፍሪካ ብሔራዊ ሸንጎ ፓርቲ ን እጣ ፋንታ ፈተና ላይ ጥሎታል ዘገባው የሊንዳ ጌፍታሽ ነው የዶም ካሳይ ታቀርበዋለች በሐምሌ ወር በመላው ደቡብ አፍሪካ በተፈጠረው የፖለቲካ አለመረጋጋት ምክንያት በተነሳ ብጥብጥ በዚህ የሲዮቶ ገበያ ማዕከል የሚገኙ ነጋዴዎች መተዳደሪያ ንብረታቸው በዘራፊዎች ሲወድም እርዳታ በማጣት ስሜት ውስጥ ሆነው ተመልክተዋል። ከሶስት ወር በኋላም አፅሙ ብቻ የቀረው የገበያ ማዕከል እንዳለ ቆሟል። የደቡብ አፍሪካ መንግስት የንግድ ተቋማትን መልሶ ለማቋቋም 3.2 ሚሊዮን ዶላር ወይም 1.4 የደቡብ አፍሪካ ራንድ ለመስጠት ቃል ገብቶ የነበረ ቢሆንም በሲወቶ የሚኖሩ ነጋዴዎች ግን እስካሁን ምንም አይነት ገንዘብ እንዳልተሰጣቸውና ቢያንስ ካሉበት ሁኔታ እንዲያንሰራሩ የግንባታ ፍቃድ እንዳልተሰጣቸው ይናገራሉ። አርማንዶ ሲምበኒ በሲወቶ የልብስ ሰፊ ሲሆን የደረሰበትን እንዲህ ይገልጸዋል። ሁሉንም ነገር ወስደዋል። ምንም የለኝም። ፖለቲከኞቹ ቃል ይገባሉ፣ ነገር ግን ምንም ነገር የለም። ሁሌም ይህንን እንሰራለን እንሰራለን እንሰራለን ይላሉ፣ ግን እስካሁን ምንም የለም። በሁከቱ ጥቃት የደረሰባቸው የንግድ ተቋማት ብቻ አይደሉም። የሀገሪቱ የዴሞክራሲ ህገ መንግስት መሰረት የተጣለበትና በነጻነት ተፋላሚው ስም የተሰየመው ታሪካዊው ዋልተር ሲስሉ አደባባይ ዙሪያ የሚገኙ የመንግስት መስሪያ ቤቶችም እስካሁን እንደተዘጉ ናቸው። ያ ማለት ነዋሪዎች ጡረታ ክፍያቸውን፣ የመንግስት ድጎማ አገልግሎቶችንና እንደ መንጃ ፈቃድ እድሳት የመሳሰሉ አገልግሎቶችን ለማግኘት አዳጋች ሆኖባቸዋል። ሶፊስ ካናዮሌ በዋልተር ሲስሉ አደባባይ ተብሎ በሚታወቀው ብሔራዊ ቅርስ አስተዳዳሪ ናቸው። ረጅም ጊዜ እየወሰደ እንደሆነ ይሰማኛል። በኬፕ ታውንና ኤልድራዶ መናፈሻ አካባቢ ሰዎች ችግር ላይ ናቸው። ሰዎች እዚህ አገልግሎት ለማግኘት ነው የሚመጡት፣ ነገር ግን በጣም እየተንገላቱ ነው። ስለዚህ ቦታውን የመጠገኑን ሥራ ቢያፋጥኑት ለሰው ጥሩ ይሆናል። አንዳንድ የማህበረሰብ አባላት ግን ሲጠብቁ የቆዩት ለሶስት ወር ብቻ እንዳልሆነ ይናገራሉ በአፍሪካ ብሔራዊ ሸንጎ ፓርቲ ማህበራዊና ኢኮኖሚያዊ መሻሻሎችን እንዲደረጉ ሲጠብቁ ወደ ሶስት አስርት ዓመታትን የሚጠጋ ጊዜ ማሳለፋቸውን ይናገራሉ የአካባቢው ምርጫ እየተቃረበ ቢሆንም የማህበረሰብ አንቂ የሆነችው ክሪስዛልድ ጀስቴ ዋርትዝ የህብረተሰቡ ምሬት በምርጫው ላይ ላይንጸባረቅ ይችላል ትላለች በጭራሽ መምረጥ አይፈልጉም። ጊዜ እንደማባከን አድርገው ነው የሚቆጥሩት። ማህበረሰቡ ፍላጎታቸውን ማሟላት ባልቻለ መንግስት ላይ እምነታቸውን ጥለው እንደቆዩ የሚሰማቸው ይመስለኛል። እንደ ተረሱና ቸል እንደተባሉ ነው የሚሰማቸው። የአፍሪካ ብሔራዊ ሸንጎ ፓርቲ በበኩሉ ህዝቡን አልተውኩትም ይላል። የጆሀንስበርግ ከተማ ምክር ቤት አፈ ጉባኤ ነንሲባ ሞልዋል እንደሚሉት ፓርቲው ከማንም በላይ ልምድ ያለውና የህዝብን ችግር የሚረዳ ነው። ከተማዋን መልሶ መገንባቱን በተመለከተ ደግሞ ህዝቡ ትዕግስት ይኑረው ይላሉ። በተለይ ስዌቶ ውስጥ ጉዳት የደረሰባቸውን አንዳንድ የንግድ ተቋማት ጎብኝቻለሁ። የአፍሪካ ብሔራዊ ሸንጎ ፓርቲ አመራሮችም ቦታው ድረስ ሄደው ጉዳት የደረሰባቸውን የንግድ ተቋማት ባለቤቶች አግኝተዋል። ስለዚህ እቅድ አለ። ተቋማቱን መርዳትም ጀምረዋል። የአፍሪካ ብሔራዊ ሸንጎ የገባው ቃል ኪዳን በቂ መሆን አለመሆኑ የሚፈተነው በመጪው ህዳር ወር ደቡብ አፍሪካውያን በሚያደርጉት የአካባቢ ምርጫ ይሆናል። አድማጮች ዝግጅታችን እየተጠናቀቀ ነው። ጥቂት ደቂቃዎች ናቸው ለስንብት የሚቀሩን። ከእንዶ ከመሰናበታችን በፊት አንድ የደረሰንን ዜና ለማካፈል ያህል ኬንያዊቷ ሯጭ ጄንስ ትሮፒ በቤቷ ውስጥ ሞታ ተገኝታለች። የሁለት ጊዜ የዓለም ሻምፒዮኗ የ25 ዓመቷ ኬንያዊት አትሌት ጄንስ ትሮፒ ዛሬ ቤቷ ውስጥ ሞታ መገኝቷን የሀገሪቱ የስፖርት ፌዴሬሽን አስታውቋል። አትሌቲክስ ፌዴሬሽን በበኩሉ የአትሌቷ የሞት መንስኤ በመጣራት ላይ እንደሚገኝ ገልጿል። በሕይወቷ ማለፉን ግን አረጋግጧል። በተጨማሪም ኬንያ ትልቅ ሰው አጥታለች ሲል ገልጿል። አድማጮች እንግዲህ የዘለቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ፕሮግራሙን በመምራትና በመስተንግዶ ጽዮን ግርማ አብሬያችሁ ነበርኩ። ስርጭቱን በማቀናበር ብርሃን ኃይሉ አብራን ቆይታለች። እዚህ ዋሽንግተን ዲሲ በሚገኙ የዝግጅት ክፍል ባልደረቦቻችን እና በሁሉም ስፍራ ባሉ ዘጋቢዎቻችን ስም ሰናበታችኋለሁ። በነገው ምሽት መደበኛ ዝግጅታችን እንገናኛለን። በእኛ በኩል ሰላም። Terima